ሁለት ጊዜ አከታትለው ተኩሶበት ሁለቱንም ጊዜ ስተውታል። ደምባ ጁባ በሆቴሉ በራፍ በሚያልፈው መንገድ ላይ የስልክ ካርድ በመሸጥ የሚተዳደር አንድ ጎልማሳ ሰው ነው። አንደኛው እየተንደረደረ መጥቶ አነጣጥሮ ጭንቅላቴ ላይ ተኩሶ ጥይቱ ሳይነካኝ በተአምር በጆሮ ግንዳ አጠገብ አለፈ። ብድግ ብዬ ነፍሴን ለማዳን ሮጥኩኝ። ሁለተኛውን ጥይቱን አከታትሎ ለቀቀው። ያኔ መሬት ላመውደቁን መረጥኩኝ። ከዛ በኋላ ከሩቅ የተኩስ ድምፅ ሰማሁ። ብድግ ብዬ ወደፊት እየሮጥኩ አምልጬ ከዛ አደገኛ ቦታም ተሰወርኩ። ይህ ነው አሁን እኔ ማስታውሰው፣ ሌላ ነገር አላየሁ። ነፍሱን በዚህ ዘዴ ያተረፈው ጎልማሳም ማሳም በሁለተኛው ቀን ከትልቁ ሆቴል ከራድሰን ፊት ለፊት ከሚገኘው የዳቦ መጋገሪያ ቤት ለቤተሰቦቹ ዳቦ ለመግዛት ተሰልፎ ተራውን ሲጠብቅ ወኪሎቻችን ያገኙታል። ፍራች ብቻውን ሳይደብቅ እነሱ እንዳሉት የሽብር ፈጣሪዎቹ ድርጊት እሱንና ቤተሰቡን አሁን እጅግ እያሳሰበ መጥተዋል። በሌላ በኩል እሱ እንዳለው ምኑ የዓለም አቀፉ ማኅበረሰብ የላካቸው የጸጥታ ጠባቂ ወታደሮች በቦታው ቶሎ ብሎ በመድረሳቸውና በመገኘታቸው በጣም ትደስቻለሁ። እነሱ ከቦታው ደርሰው ሁኔታውን በቁጥጥራቸው ስር ባያደርጉት ኑሮ የብዙ ሰው ሕይወት በዛን ቀን በከንቱ ባለፈ ነበር። ይህም በማድረጋቸው ፈጣሪ አምላኬን እጅግ አመሰግናለሁ። ሌላው ስሙን መናገር ያልፈለገ ለአንድ የአለም አቀፍ ድርጅት በአማካሪነት የሚሠራ አንድ ትልቅ ሰው ያየውን ሁኔታ እንደዚህ አድርጎ ለዶቼ ቬለ አቅርበዋል። ከጠዋቱ አንድ ሰዓት ላይ ወደ መስሪያ ቤቴ ለመሄድ እዚሁ ቦታ ቆሜ ነበር ተኩስ በሽብር ፈጣሪዎቹ የሆቴሉ በራፍ ላይ ሲከፈት፣ ምናልባት 150 ሜትር ራቅ ብዬም ቆሜ ነበር። ጥይቶቹ እንዳፋጩ ትርምስ ወጥቶ ሰው ሁሉ ደንግጦ በተለያዩ አቅጣጫዎች መሮጥ ጀመረ። አንድ ወደ ሆቴሉ ለመግባት ብዙ ሰዎችን ይዞ የመጣ አውቶብስ ሲመጣ የሁኝ ሹፌሩንም አቁሜው ተመልሶ ወደ መጣበት ሰዎቹን ይዞ እንዲሄድ ነገርኩት። በእርግጥም ከጥቂት ደቂቃ በኋላ የፈረንሳይ ወታደሮች መንገዱን ዘግተው አካባቢውን ጸጥታ ባይቆጣጠሩ ኖሮ የብዙ ሰው ደም በዛን ዕለት በፈሰሰም ነበር። እኔ የሆቴሉን እንግዶች ይዤ መንገድ ላይ ነበርኩኝ። ስለራብን ትንሽ ነገር እንብላ ብለን አንድ ምግብ ቤት ገባን። መታጠቢያ ቤት ደርሼ ወደ ጠረጴዛዬ ስመለስ በቴሌቪዥን በራርትሰን ሆቴል ላይ ሽብር ፈጣሪዎች አደ አደጋ ጣሉ፣ የሚለውን ዜናም አዳመጥኩኝ። ይህንን በቀጥታ ለእንግዶቹ ነገርኳቸው። አሁን የጸጥታ ፖሊሶች የእጅ አሻራና ሌሎች መረጃዎችን ለመሰብሰብ ሆቴሉን ሰው እንዳይደርስባቸው አሽገው የምርመራ ስራቸውን በማካሄድ ላይ ይገኛሉ። ለሶስት ክፍሎች ለሁለት ትላልቅ ማደሪያ አልጋዎች አንድ ሺህ ሁለት መቶ ዩሮ ከኪሴ አውጥቼ ቀብድ አስይዣለሁ። አሁን ገንዘቤን እንዲመለስልኝም እጠይቃለሁ ያለው አሁን ማን ነው ገንዘቤን የሚከፍለኝ? እያለ አንድ የጉዞ ወኪል ባለቤት በሩ ላይ ቆሞ ሲማገትም እነሱ አዳምጠዋል። በመዘግየቱ አውቶቡሱ የአሜሪካንና የፈረንሳይ ተወላጆች፣ ሌሎችም የአውሮፓ ቱሪስቶች ሕይወታቸው ሊተርፍ ችለዋል። በቦታው ተገኝተው በሽብር ፈጣሪዎች የተያዙት ቻይናዎች ግን ሕይወታቸው ከሌሎቹ ጋር አልፏል። ይልማል ሚካኤል፣ ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ